የአሜሪካ ድምፅ ለባለሙያዎቹ ሥልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በቢሯቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው ካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥተዋል። በኢህአደግ መንግስትና በአሜሪካ ድምፅ መካከል ላለፉት 27 ዓመታት ከዘለቀ ውጣ ውረድ ያልተለየው ግንኙነት በኋላ አንድ የኢትዮጵያ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ መጀመሪያው ነው። ከጠቅላይ ሚኒስትሩ ጋር ስለነበራቸው ቆይታ ከንጉሴ መንገሻና ከትዝታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩን ዘግቧል። አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት የጠቅላይ ሚኒስትሩ የተለየ አካሄድ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በእነዚህ ክንውኖች ውስጥ ታሪክ ይመዘዛል። ትናንት ከዛሬ ይነጻጸራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ውጣውረድ ያልተለየውን የአሜሪካ ድምፅና የኢህአዴግ መንግስት ያለፉት 27 ዓመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምፅን የአፍሪካ ስርጭት በሙሉ በበላይነት የሚመራው ንጉሴ መንገሻ፣ በሬዲዮ ስሙ ጌታሁን ታምራት፣ የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 ዓመታት ወደ አገሩ መመለስ አልቻለም። የ1997 ምርጫ ተከትሎ የኢህአዴግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው አምስት የአሜሪካ ድምፅ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውም ከእነዚህ አምስት ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና ና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምፅ ዘጋቢዎች ስልጠና ለመስጠትና ና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን አራት ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል። እኔ መጀመሪያ ያልጠበኩት ቀጠሮ ነው። እኔም ትዛም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድል ይገኛል ብለን አላሰብንም። አይ ቲንክ እስክንድራን ተባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትሩ ሊያገኟችሁ ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ ትናንትና፣ በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር ይሄን ነው እና ስንሄድም ደግሞ በዚህ በተጨናነቀ እስኬጁል ለእኛ ጊዜውን ሰጥተው በጣም ከልብ ነው የምናመሰግነው ብዬሽ እና እንትን አልኩ። ከዛ አያይዘን ግን ብኽኛ በኩል የገለጽ ነው እርስዎ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ ፖለቲካ ምህዳሩ እንዲሰፋ ከዛ ደግሞ ሚዲያ ኦውትሌትስ ነፃ ሚዲያ ኦውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነጻነት እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የእኛም ዛ ተጠቃሚ ስለሆነ ነው እዚህ የተገኘ ነው ብለን ጋዜጠኞች እንዳሰለጠን ከዛም ደሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ ወደፊት ደግሞ ከተቻለም ቪኦኤ 247 በሌሎች የአፍሪካ ከተሞች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ይህ ሁሉ የማይቻልበት ምክንያት የለም። ሰባት ቀን በሳምንት 24 ሰዓት ማለት ነው። የአሜሪካ ድምፅ ስርጭት እንዲኖር ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል እነዚህን ቋንቋዎቹን ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚህ በፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስፍተን አስር ደርሰዋል። አራት ስልጠና ወስዶ ተጨማሪ ገና ክሬዴንሻላቸውን አላገኙም ብለን ነበር። እነሱ የሚያገኙበት ምክንያት አይታይም ሊያገኙ ይችላሉ ነው ያሉት እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታ እሷም ሀሳቡን ልትገልጽ ትችላለች። በቢቤላ ያላቸው ጥሩ አመለካከት ና እናንተ በጣም በሰረጠነ ና በጋዜጥነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ የሆነ እውቀታችሁን ና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉ። በዚህ መንፈስ ነው ትዝታ የምትጨምረው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው ለቃለ ምልልስ ባይሆንም፣ ከእናንተ ከሀላፊዎቹ ጋር ያንቺንም ስሜት አጋሪኝ እንዳትሆነ ጉሴ ሁሉ አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ከአሁን ቀደም የምንሰማቸው የምናያቸው ስለ መልካም ባህሪያቸው፣ ስለ ቅን ሀሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያውቋቸው ይናገሩ ነበርና በውይይታቸው ይህንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙኃን ያላቸውን ቅን አመለካከት ነው የተገነዘብኩት። አቶ ንጉሴ እንዳለው የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነው ያሉት። እና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምፅ ራዲዮ ያላቸው አመለካከት በጣም ቀና ነው እና እንዳውም አቶ ንጉሴን ጡረታ ሳት ወጣ ጋዜጠኞችን የበለጠ ማሰልጠን አስፈላጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱን ነው የተረዳሁት የተለያዩ እንድምታዎች አሉት እንግዲህ የሀገሪቱ መሪ የአሜሪካ ድምጽ ሬዲዮን ሀላፊዎች ቢሮቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድን ነው እንድምታው ለአንተ ምንድን ነው የነገረህ በነገራ ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም በአጭር ጊዜ ውስጥ ተቻክሎ አጣርፎ ለ ለአስራ አምስት ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍት ሬኮርድ የነበሩ ጥያቄዎች መልሰው በነገራ ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ የነገሩ ነገር ኦፍት ሬከርድ ነው። ጊዜያቸውን ወስደው ነው በጣም በሰከረና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም እና እቺ ሀገር ብዙ ቻሌንጆች እንዳሉ ፈተናዎችም እንዳሉ ከአሁኑ ከእሳቸው መንግስት አመራር ላይ ሊገጥም የሚችል ቻሌንጆችና ፈተናዎች እንዳሉ ያውቃሉ፣ ስም ይገለዘባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው። እናሸንፋለን እ አማራጭ የለውም ሌላ ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት ዴሞክራሲ ተቋማትን በማቋቋም እና ዴሞክራሲ በማምጣት ምርጫውም ላይም በጣም በማትኮር ኤሌክትራል ኮሚሽን በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርገው ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋህ እና ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት ነው የሚናገሩት። በጣም በእርግጠኛ አለ ምንም አወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈ ጊዜ ወስደው ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው ሄደው አሳዩን እየዞር ነው። በአቧራ መካከል ነው እንደውም እኔ እንግዲህ አቧራ ጉድ የለኝም እናንተ አቧራውን አትወዱትም እንደሆነ አላቅም፣ እያሉ አስጎበኙ። ግንባታ የፈጠረው አቧራ ማለት ነው። ግንባታ የተካሄደ ስራ ግንባታ የተካሄደ ነው ነው። በሰራተኛ መካከል ነው የምናልፈው። ሰራተኞችን ይጨብላሉ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመ፣ በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች መስኮቶች የተሰሩለት ነው። ብርሃን አለው። የመዝናኛ ክፍል አለው። የመጸለያ ክፍል ሁሉ አለው። በተለይ ደግሞ ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፍረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ውስጥ ታቅዶ በአጭር ጊዜ ውስጥ የሚያልቅ ይመስለኛል። እሱ ብቻ አይደለም። ከዚ በፊት ያ የቀድሞ የምኒልክ አደባባይ ወይም የአራት ኪሎ የጠቅላይ ሚኒስትሩ ጽህፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው መቶ ሀምሳ ዓመት በላይ የዘለቀ ዛፎች አሉ። እዛ የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው። ወይም ቤትም አለ የማይታይ ነው። የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የሚኒክ አዳራሽ እስከ ሶስት ሺህ ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ የሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው። ያን ሁሉ ዞሮ ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ፣ በጣም ደግሞ በሚያስረዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን ዝርዝሩን ውስጡ ነው ያውቁታል። ይህም ነበረድ ከዚህ ወክል መረጃው እንዲህ ነው። ጠቅላላው ዲዛይንም የሳቸው አድርገውት እንደሆነ አላውቅም እኔ በወክሌ አይ ቲንክ እሰራሳቸው ዲዛይን ያደረጉት መሰለኛው። የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት 27 ዓመታት የነበረው ግንኙነት ይታወቃል። ውጣውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና ለኔ እንድምታው ይሄ ነው ብዬ ልልህ አልችልም። ግን በጣም ብዙ ነገር ተስፋ ሰጪ ነው። ወደኋላ መለስ ስላድርግህና አገሪቱ የፖለቲካ ኅዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ። ሚዲያዎች ላይም የምታያቸው፣ የምትሰማቸው፣ የሚያሳስቡህ እንዲሁ መናቆር የሚመስሉ ነገሮች አሉ። ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋሃል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደው እና፣ እሱን ስትከታተል ይረብሻል። ነገር ግን እሳቸውን አነጋግረ ስትወጣ፣ ስለ ሀገሪቱም ሁኔታ፣ ስለ ፖለቲካ ሽግግሩም ስለ ሰላሙም ትረጋጋለህ። እንደዛ ነው ያለው ሁኔታ። ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድን ነው? አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው። እዚህ ቢሮ ልንከፍት እንችላለን። ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው ባለፈው አስር የኢትዮጵያ ጋዜጠኞችን አሰልጥነናል። ከሶማሊያ ከተለያዩ አካባቢዎች ከመጡት ጭምር አሁን ደግሞ አራት ያላገኙ አሉ። ተስፋችን ምንድን ነው? እነሱም ፈቃድ እንደሚያገኙ፣ ወደፊትም እኛ የምንዘገብበት ቢሮ እንደሚኖረን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋራ ያለውን ግንኙነት ሊኖረን እንደምንችል ኢትዮጵያ ብቻ ነው ውስኑ የሆነው ይሄ ነገር። እስከ ዛሬ ድረስ እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው። በዚሁ ላይ እንድንቀጥል። አቶ ንጉሴ እንግዲህ ከሀገሪቱ ዋነኛ ከሀገሪቱ ቁንጮ ሰው ጋር ነው የተገናኛችሁት። የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮ እንቅስቃሴ ትመራለህ እና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ እድል ተከፍቶልናል። አሁን ብለህ እንድትወጣ ያደረገህ ምንድን ነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ትዝታ ማለጅ የምታደረገው ፕሮግራም ከዚ በፊት ጃም ይደረግ ነበር፣ የአማርኛው አገልግሎት የአማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር። ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለጅ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድብ ጠቅላይ ሚኒስትር ራሱ የትልቅ ተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያደረኩላቸው ስናስተምር ለምሳሌ ከየተኞቹ ሁልጊዜ ሀቅ ላይ የተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስት የሚሆን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዘው ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው። እነዚህ ነው ደግሞ እንዴት ነው ሪክሩት የምታደርጉት? አሉ ዋናው ነገር ከትምህርት ቤት ጨርሶ ብቻ መሆን የሚወጣ መሆን የለበትም። አንደኛ የትምህርቱ እስኪል ያለው ሁለተኛ ደግሞ የስራ ተሞክሮ ያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወደም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንተብል የሆነ ለሚሰራ ተጠያቂነትም ያለበት ሰው ማፍራት አለባችሁ ነው ያሉን እና እኔ ልትልቅ ተስፋ ነው የሰጠኝ እውነቱ። ደግሞ ትዝ ይል እንደሆነ ኮርሱ ላይ ነበር የምናወራው የዚህ ወገን አይደላችሁም። የድርጅት ድርጅት ወገን አይደላችሁም። የዚህ ብሔር ደጋፊ አይደላችሁ። የዚያ ብሔር ደጋፊ አይደላችሁ። የዚህ ሃይማኖት ደጋፊ አይደላችሁም። የዚያ ሊኖራቸው ይችላል። እያንዳንዱ በብሔሩ በካልቸሩ በታሪኩ በቋንቋው ሊኮራ ይችላል፣ በሃይማኖቱ ሊኮራ ይችላል። ግን ጋዜጠኛ ስትሆን ግን ይህን ሁሉ ትተህ ነው ትክክለኛ በሆነ መንገድ ሪፖርት ማድረግ ያለብህ ለማንም ሳታደላ። በዚ ላይ በሙሉ ስምምነት ያለን መሰለኝ፣ ከእሳቸው ጋር እኒሄ የራሱ ትልቅ ተስፋ ነው የሰጠኝ። ከዛ ደግሞ ሚና አላቸው ወደፊት። አሁን ኢሌክሽን ሲመጣ ወደፊት ዴሞክራታዊ ተቋሞች ሲደራጁ ሚዲያው ሚና ያለው፣ ቮይስ ኦፍ አሜሪካም ወደዚህ የሚሰራጨው ፕሮግራም ሚና አለው ነው እዚህ ላይ ቲንክ ስምምነት ያለ ይመስለኝ የሁሉን የትልቅ ተስፋ ሰንቄ እንዲሄድ ነው ያደረገኝ እንድመለስ ነው ያደረገኝ እና ከዛ በተረፈ የቪኤ ዳይሬክተር ሳማንዳ በነት ይህን ሀገር መጎብኘት ትፈልጋለች እና ሶ ጊዜው ካሎት ብታገኘት ምን ይመስለታል ስል ጊዜው ይወሰንና በደስታ ነው መሪያቸውን የማገኘው ስላሉት እያም ለኔ ትልቅ ተስፋ ነው እና ጉብኝታችን በጠቅላላ ትምህርቱን ሰጠን። ስትሪንገር ኔትወርክ ሪፖርተሮችን ኔትወርክ አሰፋን። ይሄ ደግሞ ትልቅ ክላይማክስ ይመስለኛል ለጉብኝቴን ለሌለም ለትስታ ሆነ እዚህ ለመጣ ነው ቪዮቲም ይሄ ጠቅላይ ሚኒስትሩ ጋር ያደረገነው ነው ውይይት። ብዙ ኦፍ ዘ ሪከርድ ቢሆንም ክላይማክስ ትልቁ ይመስለኛል፣ ትልቁ ምዕራፍ ይመስለኛል። እኛም በበኩላችን ልናሳምናቸው የሞከር ነው ስለ ሚዲያ እንግዲህ ጋዜጠኞች ሲባል በጋዜጠኝነት ሙያ ያመኑ መሆን አለባቸው። የጋዜጠኝነት ሙያ ለዲሞክራሲ ግንባታ አዋጭነቱ በሙያው ብቻ ሙያው በሚፈቅደው መስፈርት ብቻ ተከትለ ከሰራህ ነው። እስክንድር እንደምታውቀው አንድን ነገር የምንዘግብበትና የምናይበት ሁኔታ ወገንተኝነት ከሌለበት አንጻር ነው። ወገንተኝነት ልንይዝ አንችልም። ጉዳዩን ለህዝብ አቅርበን የሁሉንም ወገን የሁለት ብቻ ሳይሆን ሶስትም አራትም ገጽታ ካለው ዜናው ለህዝብ አቅርበን ህዝብ እንዲወስን የህዝብን አመኔታ የህዝብን ብልህነት በመገንዘብ የሚሰራ ጋዜጠኝነት ነው። በምዕራቡም ዓለም ሰላም ያሰፈነው ዲሞክራሲ የሚያስፋፋው በሀገራችንም እንደዛ እንዲሆን ነው የእኛ ስራ እስካሁንም የሰራ ነው። በዛ መስፈርት ነው ለጠቅላይ ሚኒስትሩም ያስረዳ ነው ይሄንኑ ነው። አቶ ንጉሴ መንገሻ የአሜሪካ ድምፅ የአፍሪካ ዳይሬክተር፣ ወይዘሮ ትዝታ በላቸው የአሜሪካ ድምፅ የአፍሪካ ቀንድ ማኔጅንግ ኤዲተር፣ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራችሁን ቆይታ አስመልክታችሁ ስለሰጣችሁኝ ቃለምልልስ ሁለታችሁንም በጣም አመሰግናለሁ። እስክድር እኔ አድማጭ እንዲያቀም የምፈልገው በጣም ብዙ ነገር እዚህ መተን ይህንን የጋዜጠኝነት ስልጠና ለማድረግ ይህንንም ደግሞ እድል አግኝተን ከጠቅላይ ሚኒስትሩ ጋር ለመነጋገር እድል የሚያገኝ ነው በአንተ ጥረትና በአንተ የህዝብ ግንኙነት ስራ ነውና አንተን በአድማጮች ስም ላመሰግንህ እወዳለሁ። ጊዜ በጣም አመሰግናለሁ። እኔ ምስማማለሁ በዚህ በጣም አመሰግናለሁ። ሁለታችሁንም እኛም እግዚአብሔር ይስጥልን። አመሰግናለሁ።